የዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዝዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ፕሬዝዳንቱ ትላንት ምሽት ላይ ለሕዝባቸው በቴሌቪዥን በቀጥታ ስርጭት ባሰሙት በዚህ ንግግራቸው የአገሪቱ ደህንነት የአገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶች በዝርዝር አስረድተዋል። የዋይት ሀውስ ዘጋቢያችን ሜሪ አሊስ ሳሊናስ ያጠናቀረችውን ዘገባ ሰለሞን አባተ ይዞ ቀርበዋል። የካሊፎርኒያዊቱ ሳን በርናርዲኖ ውስጥ የተፈጸመውን ጅምላ ግድያ የሽብር አድራጎት ብለውታል ፕሬዚደንት ኦባማ። በእስላማዊው መንግስት ቡድን የተነሳሳ እንደሆነ መርማሪዎች ያመኑበት የሽብር አድራጎት እንደሆነ ነው የተነገረው። በአሜሪካዊው ሰኢድ ፋሩቅ እና በፓኪስታኗ ተወላጅ በሆነችው ሚስቱ ታሽፊን ማሊክ የተፈጸመ ግድያ ነው። ፕሬዚደንት ኦባማ ግድያውን ያነሳሳው ምን እንደሆነ ሲናገሩ እንዲህ ብለዋል። But it is clear that the two of them have, had gone down the dark path of radicalization. ሁለቱ ሰዎች በአሜሪካና በምዕራቡ ዓለም ላይ ጦርነት እንዲከፈት ወደሚጣራ የተዛባ የእስልምና ትርጉምን ወዳነገበ የተጋነነ መነሳሳት ወደ ወደመራው የጨለማ መንገድ ተጉዘዋል። የጥቃት መሳሪያዎችን ጥይትና ፈንጂዎችን አከማችተዋል። ስለዚህ ይህ የሽብር አድራጎት ነው። ይሁን እንጂ የሳን በርናርዲኖ ጥቃት በአንድ ኃይል የታዘዘ ይሁን ወይም የአንዳች ግዝፈት ያለው ሴራ አካል ለመናገር መርማሪዎች እስካሁን ማስረጃ ለማግኘታቸውን ፕሬዚደንቱ አመልክተዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀያየሩ እየመጡ ናቸው ብለዋል ኦባማ። በመስከረም 1994 ዓመተ ምህረት የተፈጸመብንን የመሰለ ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች እያዘነበሉ ነው። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ በእስላማዊው መንግስት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የገቡት ፕሬዚደንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት ይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶርያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። ሚስት ወይም ባል ከማግባት ጋር የተያያዘው ትዳር ከመመስረት ጋር የተያያዘው የቪዛ መርሃ ግብር እንደገና እንዲፈተሽ ጠይቀዋል። ፕሬዚደንት ኦባማ በሀገራቸው በሌላ በኩል ግን እነዚህን ጥቃቶች ለማስቆም ኦባማ ስልቶቻቸውን መለወጥ እንደሚኖርባቸው የጆርጅ ታውን ዩኒቨርሲቲው የጸጥታ ጥናቶች ማዕከል የደህንነት ተንታኝ ኒኮላስ ፓላሪኖ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ መክረዋል። አሜሪካ ውስጥም ይሁን በዓለም ዙሪያ የትም ቦታ ያለ ሽብር ፈጣሪ መሳሪያ ማግኘት ከፈለገ ያገኛል። አንድ ሽብር ፈጣሪ ቤቱ ውስጥ ቦምብ ወይም ማንኛውንም ፈንጂ መስራት ከፈለገ ሊያደርገው አይሳነውም። እስካሁን እየተካሄዱ ያሉ ድብደባዎችን የአሜሪካው የጦር ኃይሎች ጠቅላይ አዛዥ በራሳቸው ስልጣን እያዘዙ መቆየታቸውን ተናግረው በሽብር ፈጣሪዎች ላይ በሚካሄደው ዘመቻ የጦር ኃይሉን ማንቀሳቀስ እንዲችሉ የተወካዮች ምክር ቤቱ እንዲያጸድቅላቸው በድጋሚ ጠይቀዋል። ኦባማ እንደ ሳን በርናርዲኖ አይነት ሌላ ጥቃት እንዳይፈጸም ኦባማ ስልቶቻቸውን በተከታታይ እየፈተሹ እንደሚለዋውጡና የአሜሪካን ሕዝብ ደህንነት ለማረጋገጥ በሚያደርጉት ጥረት እንደሚገፉ በዚሁ የትናንት ምሽት ንግግራቸው ቃል ገብተዋል።